voice of America! በጠቅላይ ሚኒስትር አብይ አህመድ የምትመራው ኢትዮጵያ ወደ ፍትሕና ትክክለኛ ዲሞክራሲያዊ ስርዓት እያመራች ነው ልንደግፈው ይገባል የሚሉ ድምፆች ከየአቅጣጫው ከኢትዮጵያም፣ ከኢትዮጵያ ውጭም እየተሰሙ ናቸው። የሰሞኑን የጠቅላይ ሚኒስትሩን የዩናይትድ ስቴትስ ጉብኝት በተመለከተ እንኳ የኢትዮጵያ ውጭ ጉዳይ ሚኒስቴር ዲፕሎማሲያዊ ስኬት ብሎታል። ይህን የተሳካ አመራር ነው ኢትዮጵያውያን በያሉበት እየደግፉና እያበረታቱ ያሉት። በአሁኑ ሰዓት ካናዳ ኦታዋ የሚገኘው የኢትዮጵያውያን ማህበረሰብ አባላትም ይህንኑ ነው እያደረጉ ያሉት። ሰልፈኛው ከወዴት ከወዴት እንደተሰባሰበ እና ምን ያህል ሕዝብ እንደተገኘ በመግለጽ የሚጀምሩት ታዲያ ከአስተባባሪዎቹ አንዱ አቶ ግርማ ለማ ናቸው። አዲሱን ያነጋገራቸው በዋናነት ነት ሲሆን ከሆን ሞንትሪያል ብዙ ሰዎች መጥተዋል፣ አብረው ተሰልፈዋል። ከአንድ ሺህ ሰው ያላነሰ ሰው ነው አሁን ያለው። ዛሬ እንግዲህ ለጠቅላይ ሚኒስትር አብይ አህመድ አመራር ድጋፍ ለመስጠት በየቦታው የሚደረገው ሰልፍ አንዱ አካል የኦታዋ ካናዳ ነው እና በምን አይነት ነው ድጋፍ የምታደርጉት ወይም ልታደርጉ ያሰባችሁት? አሁን የቀረበውን ጥሪ በመቀበል ይሄ ለአይነት ውራን ለአካል እርዳታ የሚደረግበትን ነገር ያው ጥሪ ስላቀረቡ ጠቅላይ ሚኒስትሩ እሱን በመደገፍ ወደፊት ደግሞ በሙያቸው የሚያገለግሉ ሰዎች ወደዛ ሄደው የሚረዱበትን ሁኔታ ማመቻቸት፣ እንደዚህ የመሳሰሉ ነገሮች ላይ ነው እንግዲህ ለጊዜው እየታሰበ ያለው። እንደሚያስታውሱ ጠቅላይ ሚኒስትሩ አንድ ቃል ተናግረዋል። በተለይ በገንዘብ ረገድ እያንዳንዱ ኢትዮጵያዊ በቀን አንድ ብር ቢያዋጣ የሚል ነገር እና በዚህ በኩልስ ምን ጥረት ታደርጋላችሁ ወይም አስባችኋል? ህዝቡ ፈቃደኛ ነው በአብያተ ክርስቲያንም በኩል ይሄ ነገር ተነስቶ ነበር ሁሉም ሰው ፈቃደኛ ነን ለመተባበር ነው የሚለው አሁን እንግዲህ እንዴት እንደሚጀመር ነው ዋናው እየጠበቀ ያለው ቀደም ሲል ከመፈክሩ ጀርባ ተናጋሪዎችም ድምጻቸው ይሰማ ነበር እና ተናጋሪ እንግዶች ነበሩ ምንም እነማን እነማን ከየት ከየት ተገኙላቸው እንግዲህ ዋናው ተናጋሪዎቹ የሰልፉ አስተባባሪዎች ናቸው ከኦሮሞ ኮሚኒቲ፣ ከኢትዮጵያ ኮሚኒቲ በአሁኑ ሰዓት እየተናገሩ ደግሞ ያሉት የኦቶዋ ቅዱስ ተክለ ሃይማኖት ቤተክርስቲያን ናቸው የሚናገሩ ያሉት። ከዚህ ቀደም ኦታዋን አውቃት አለሁና የተለያዩ ማህበረሰብ አባሎች አሉ። በኦሮሞውም በክርስትናውም በክርስትናውም ረገድ ደግሞ የፕሮቴስታንትም የተለያዩ አሉ እና ምናልባት ይሄ የመደመር ዘመን እንግዲህ እነዚህም ሁሉ አንድ ላይ ደምሯል ታይቷል። አቶ አዎ አዎ፣ በእርግጥ በእንደውም የሚደንቅ ነገር ዛሬ ሁሉም የእምነት አብያተ እምነቶች ተወክለዋል፣ መጥተዋል። ከአሁን በፊት እንደዚህ አያደርጉም ነበረ። የፕሮቴስታንት ተከታይ ወንድሞቻችን እናቶቻችን በብዛት አሉ፣ በብዛት አሉ። ምናልባት ይሄን አንድነት ለመጠበቅ እንግዲህ ወደፊት ምን ለማድረግ አቅዳቸዋል? ምናልባት ዛሬ ድጋፍ እንደምታደርጉ ከማስተዋወቅ ወይም ከመግለጥ በስተቀር አዲስ ነገር የለምና፣ ይሄ አንድነቱ እንዲቀጥል በእናንተ በአስተባባሪዎችን በኩል ወደፊት ቀጣይ ስራ ይኖራል ብዬ አስባለሁ። ምን አቅዳቸዋል? ልክ ነው። ይሄ ታስቦበታል። ይሄኛው ኮሚቴ ጊዜያዊ ኮሚቴ ነው። እንግዲህ ከተለያዩ እምነቶች እና ከተለያዩ የማህረሰብ ክፍሎች የወጡ ሰዎችን በማሰባሰብ ለወደፊቱ አንድ ላይ የሚሰራበትን ሁኔታ ለማመቻቸት ጥረት ይደረጋል። በጣም አመሰግናለሁ አቶ ግርማ። እንግዲህ ምንድን ነው እንደምታውቀው ይሄ ጅምር ነው። ወደፊት እንዲቀጥል የህዝብ ሀይል እና ጉልበት መሆኑን ጭምር ለማሳየት ነው ይህን ህዝባዊ ስብሰባ ያዘጋጀነው። አመሰግናለሁ ለዛሬው አቶ ግርማ ለማ፣ የዛሬው እኔም ስለተሰጠን ድል በጣም አመሰግናለሁ።